በኦሮሚያ ክልል ከሁለት ወር በላይ ከዘለቀው ሰላማዊ የህዝብ ጥያቄ ጋር በተያያዘ 140 ሰዎች የተገደሉበትን በርካቶች ሊቆስሉና ሊታሰሩ የቻሉበትን ሁኔታ የሚያጣራ ገለልተኛ ቡድን እንዲቋቋምም የኢትዮጵያ መንግስትን ውሳኔው ይጠይቃል። የፓርላማ ውሳኔ በኢትዮጵያ መንግስት ላይ ብቻ ያተኮር አልነበረም። የአውሮፓ ህብረትና አባል መንግስታት ከኢትዮጵያ መንግስት ጋር የሚያደርጓቸው ትብብሮችና ወዳጅነቶች የመንግስትን የሰብአዊ መብት ጥሰቶች በቸልታ የሚያዩ መሆን የለባቸውም። ማለትም ህብረቱ እንደዚህ አይነት የሰብአዊ መብት ጥሰቶችን ፈጥኖ በይፋ ማውገዝ የሚገባው መሆኑን አስታውቋል። የአውሮፓ ህብረት ማንኛውም አይነት እርዳታም መንግስት ለሚፈጽማቸው የሰብአዊ መብት ጥሰቶች የሚያግዙ እንዳይሆኑ ቁጥጥር እንዲደረግና የህብረቱና የኢትዮጵያ መንግስት ግንኙነትና እርዳታም መሰረታዊ የሆኑት የህብረቱ ዴሞክራሲና የሰብአዊ መብት እሴቶች ላይ የተመሰረቱ መሆን ይኖርባቸዋልም ብሏል። ውሳኔው ካለፉት አስር ዓመታት ወዲህ የአውሮፓ ፓርላማ በኢትዮጵያ ላይ ይህን የመሰለ ጠንካራ ውሳኔ ሲያሳልፍ የመጀመሪያው እንደሆነ የተገለጸ ነው። የውሳኔውን ይዘትና ትኩረት በሚመለከት ማብራሪያ እንዲሰጡን የአውሮፓ ፓርላማ አባል የሆኑትን ወይዘሮ አና ማሪያ ጎሜዝን በስልክ ጠይቄ ውሳኔው አጠቃላይና በርካታ የመብት ጥሰቶችን ያጣቀሰ መሆኑን ገልጸዋል። ውሳኔው በኢትዮጵያ ላይ ያለውን የሰብአዊ መብት ይዞታ የሚዳስስ አጠቃላይ ውሳኔ ነው። በእርግጥ በቅርቡ ከአዲስ አበባ አካባቢ ገበሬዎችን የሚያፈናቅለውን እቅድ በመቃወም በወጡ ሰላማዊ ሰልፈኞች ላይ የተወሰደውን የኃይል እርምጃና 140 ሰዎች የተገደሉበትን እና በርካቶች የታሰሩበትን ሁኔታ በውሳኔው ትኩረት ሰጥቶታል፣ ብለዋል። በውሳኔው ማስተላለፍ የተፈለገውን መልእክት ሲጠቅሱም፣ ካለፉት አስር ዓመታት ወዲህ የመጀመሪያ በሆነው በዚህ የፓርላማው ውሳኔ ፓርላማው መልእክት ማስተላለፍ የፈለገው ለኢትዮጵያ መንግስት ብቻ ሳይሆን የኢትዮጵያ መንግስት የሚፈጽማቸውን የመብት ጥሰቶች አይተው እንዳላዩ አይናቸውን ጨፍነው ለሚያልፉት የአውሮፓ ህብረትና የአፍሪካ ህብረትም ጭምር ነው ብለዋል። በኢትዮጵያ ላይ የተላለፈው የአሁኑ ውሳኔ ከጥቂት የቀኝ አክራሪ ቡድኖች በስተቀር በሁሉም እንደራሴዎች በሚባል ደረጃ በሰባቱም የፓርላማው የፖለቲካ ፓርቲ ቡድኖች በተለይም የመሃል ቀኞቹ፣ የሶሻሊስቶቹ፣ የሊበራሎቹና የአረንጓዴ ፓርቲ ቡድኖችን ድጋፍ ያገኘና ሰፊ መሰረት ያለው መሆኑን በመግለጽ ይህም የኢትዮጵያ መንግስት ትክክለኛ ገጽታ በብዙዎች ዘንድ ግልጽ እየሆነ መምጣቱን ያሳያል ብለዋል ወይዘሮ አና። የህብረቱ ህብረቱ የስራ አስፈጻሚ አካል የሆነው የአውሮፓ ኮሚሽን በኢትዮጵያ መንግስት ላይ የተለሳለሰ አቋም በመያዝ በአገሪቱ ውስጥ የሚፈጸሙትን የሰብአዊ መብት ጥሰቶች ችላ ብለዋል በመባል የሚተች ሲሆን ለዚህም የኢትዮጵያ የውጭ ጉዳይ ሚኒስትር ባለፈው ሳምንት እዚህ ብራስልስ በነበሩበት ወቅት እንኳ በችግሩ ላይ ግልጽና ቀጥተኛ መልእክት አልተላለፈም ማለት ተቾቹ ለአብነት ይጠቅሳሉ። ያአሁኑ የፓርላማ ውሳኔ ለኮሚሽኑ የሚያስተላልፈው ጠንካራ መልእክት አለው ወይ በማለት ለቀረበላቸው ጥያቄ ወይዘሮ አና ጎሜዝ፣ አዎ በጣም ጠንካራ መልእክት ነው የተላለፈው። በጉባኤው ላይ የቀረበው የኮሚሽኑ መግለጫ በጣም የሚያሳፍር ነበር። ከአረቡ አብዮት መማር ይገባን ነበር። አይተን እንዳላየን ማለፍ አንችልም የአውሮፓ ህብረት ዜጎቹን ለሚጨቁን መንግስት እርዳታ እያደረገ ሊዘልቅ አይችልም በማለት ኮሚሽኑም ሆነ አባል መንግስታት ከኢትዮጵያ መንግስት ጋር የሚያደርጉት ግንኙነት ከህብረቱ መሰረታዊ የዴሞክራሲና የሰብአዊ መብት እሴቶች ጋር መቆራኘት ይኖርበታል። የፓርላማው መልእክትም ይኸው ነው ብለዋል። ዓለም አቀፍ የሰብአዊ መብት ድርጅቶችና በውጭ የሚገኙ ኢትዮጵያውያንም በኦሮሚያ ክልልና በአጠቃላይ በሀገሪቱ መንግስት እየፈጸማቸው ነው ያሏቸውን የመብት ጥሰቶች እስራቶችና ግድያዎች በመዘርዘር የዓለም አቀፉ ማህበረሰብ በኢትዮጵያ መንግሥት ላይ ጫና እንዲያደርግ ሲጠይቁና ሲጮሁ መክረማቸው የሚታወስ ሲሆን ይህ የትናንቱ የአውሮፓ ፓርላማ ውሳኔም በከፊልም ቢሆን የዚህ ጩኸትና ጉትጎታ ውጤት እንደሆነ ይገመታል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ